በህወሓት አባላት የተያዙ የተባሉ ህንፃዎች በገለልተኛ አስተዳዳሪ ተይዘው እንዲተዳደሩ ፌዴራሉ ከፍተኛ ፍርድ ቤት ዛሬ ወስኗል። ዮናታን ዘብዴዎስ ተጨማሪ አለው። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት በተለያዩ የመዝገብ ቁጥሮች ሰኔ 16፣ 17 እና 18 ቀን 2013 ዓ.ም በዋለው ችሎት ዋና ዋና የህወሓት አባላት የንግድና የመኖሪያ ህንፃዎች ላይ ገለልተኛ አካል እንዲያስተዳድር ውሳኔ አስተላልፏል። በኢትዮጵያ ጠቅላይ አቃቤ ህግ በወንጀል የተገኙ ሀብት ማስመለስ ዲሬክተር ጀኔራል የሆኑት አቶ አለማን ታግደው ፍርድ ቤቱ ይህን ውሳኔ የሰጠው ንብረቶቹ ለሌላ አላማ እንዳይውሉ ነው በማለት ተናግረዋል። የህወሓት ሽብር ቡድን ላይ የወንጀልና የሀብት ምርመራ እየተደረገ ቀደም ብሎ የተጀመረ ነው ይሄ። ከዚሁ ጋር በተያያዘ እንግዲህ ተጠርጣሪዎቹ የሽብር ወንጀል በመፈጸም እና ሌሎች ተመሳሳይ ወንጀሎች መፈጸም ተጠርጥረው ነው እየጣራ ያለው። ይሄን ንብረታቸውን ደግሞ ለሌላ የወንጀል አላማ ለመዋል እንቅስቃሴዎች እንዳሉ መረጃዎች ስለነበሩ ያው ቀደም ብሎም ታግደው የነበሩ ንብረቶች ናቸው። ነገር ግን አሁን ላይ በኪራይ መያዣ በማድረግ በተለያየ መንገድ ገንዘቦችን ለማሸሽ የሚደረጉ ጥረቶች ስለነበሩ ይህንኑ ለፍርድ ቤት አስረድተን አቤቱታ አቅርበን ፍርድ ቤቱ ጉዳዩን ከመረመረ በኋላ የፌዴራል ቤቶች ኮርፖሬሽን እና በኢትዮጵያ ንግድ ባንክ ስር ያለ የኮመርሻል ኖሚኒስ የሚባል ድርጅት እንዲያስተዳድራቸው ውሳኔ አስተላልፏል። በዚህ ውሳኔ መሰረት አስተዳዳሪ የተሾመባቸው የንግድና የመኖሪያ ህንፃዎች በአጠቃላይ ከሰላሳ በላይ ሲሆኑ ከነዚህ መካከል በጀኔራል ጻድቃን ተክለ ትንሳኤ ስም አዲስ አበባ የሚገኙ ሁለት ህንፃዎች በጀኔራል አበበ ተክለ ሃይማኖት ስም አዲስ አበባ የሚገኙ ጂ ፕላስ ፋይቭ ህንፃ በብርጋዴር ጄኔራል ምግብ ሀያለ ስም አዲስ አበባና መቀሌ የሚገኙ ሁለት ህንፃዎች በብርጋዴር ጄኔራል ታደሰ ወረደ ስም መቀሌ የሚገኙ ሁለት ህንፃዎች ተጠቃሾች ናቸው። በተጨማሪም በብርጋዴር ጄኔራል ተክላይ አሸብር ስም አዲስ አበባ የሚገኝ ጂ ፕላስ ፋይቭ ህንፃና በብርጋዴር ጄኔራል ዮሀንስ ወልደ ጊዮርጊስ ስም መቀሌ የሚገኙ ሶስት ህንፃዎችም ይገኙበታል። እንዲሁም በሜጀር ጀነራል ህንፃ ወልደ ጊዮርጊስ ስም መቀለ የሚገኝ አንድ ህንፃ፣ በሜጀር ጀነራል ኢብራሂም አብዱል ጀሊል ስም መቀለ የሚገኝ አንድ ህንፃ፣ በኃይሌ ተስፋ ክሬዎስ ገብረ ህይወት ስም መቀለ የሚገኙ ሶስት የነዳጅ ማዳዎችም ገለልተኛ አስተዳዳሪ የተሸመባቸው በህይወት አባል ስም የሚገኙ ብረት ነው። አሁን ውሳኔ የተላለፈባቸው ህንፃዎች ከሰላሳ በላይ ሲሆኑም በሁለት ሳምንታት ውስጥም ሌሎችም በቁጥራቸው አያለ የሆኑ ንብረቶች ላይ በፍርድ ቤት ውሳኔ ይሰጥባቸዋል ብለዋል። አቶ አለማን ታግደው መረጃቸው ተጣርቶ በሰነድም ፊዚካል ቤቶች ተለይተው ቫካንት የሆኑ አባንደን የተደረጉ ጠባቂ ብቻ ያለባቸው፣ አንዳንዶች ደግሞ ተከራይተው ግን የክራይ ገንዘቡን በተለያየ መንገድ ለማስወጣት ጥረት እየተደረገባቸው ያሉ፣ በሁለት ሳምንት ውስጥ ብዛት ያላቸው ተጠርጣሪዎቹ ደዚህ ለወንጀል አላማ ሊጠቀሙባቸው ይችላል እና በሶስተኛ ወገን በምገለልተኛ ወገን እንዲያስተዳድራቸው የሚቀርቡ አሉ። እነሱ በዛ ጊዜ ውስጥ ሊያልቁ ይችላሉ። እንግዲህ አንዳንዱ እንደ ፍርድ ቤቱም የቀጠሮ ሁኔታ የሚወስነው ሆኖ በእኛ በኩል ግን በዛ ጊዜ ውስጥ ሊያልፉ ይችላሉ የሚል ግምት አለ። ብዛት ያላቸው ናቸው እጃችን ላይ ያሉ። በሚቀጥሉት ሳምንታት በተመሳሳይ ለፍርድ ቤት እያቀረብ ፍርድ ቤቱ በሚወስነው መሰረት በአስተዳደር ስር ሆነው ይቆያሉ ማለት ነው። የሕንፃዎቹ ባለቤቶች የመጨረሻ ውሳኔ ሲሰጥባቸው ንብረቱ ሙሉ በሙሉ ይወረሳልም ብለዋል። በሽብር ወንጀል ስለተሳተፉ። የሽብር አዋጁ ደግሞ ሽብርን ፋይናንስ ለማድረግ ሽብርተኛ ሊጠቀምበት ስለሚችል ማገድ እንደሚቻል በግልጽ ስለሚያስቀምጥና የታገደ ንብረት ደግሞ በተጠርጣሪው እጅ ወይም በወኪሉ ነው መቆየት ያለበት ወይስ ሌላ ገለልተኛ አካል ሊያስተዳድረው ይገባል የሚለውም ሕጉ ምላሽ አለ። ንብረቱን ለማሸሽ ወይም ለሌላ የወንጀል ዓላማ የሚጠቀምበት ከሆነ በገለልተኛ ወገን ያስተዳደረው ፍርድ ቤት የመጨረሻ ውሳኔ በተጠርጣሪዎች ላይ የጥፋተኝነት ውሳኔ እስከሚሰጥ ድረስ ታግደው ይቆያል፣ በአስተዳዳሪ እጅ ይቆያል። ፍርድ ቤት የመጨረሻ ውሳኔ ሲሰጥ ደግሞ ጥፋተኛ ከተባለ ንብረቱ የሚወረስ ነው የሚሆነ ስለዚህ ሳይባክን ወይም ሳይሸሽ ተጠብቆ ባልዋው እንዲቆይ እንዲሁም ለሌላ የወንጀል ዓላማ ለሽብር የወንጀል ዓላማ እንዳይሆን ለማድረግ ነው ዓላማው በወንጀል የተገኙ ሀብት ማስመለስ ዲሬክተር እንደገለጹት የፌዴራል ጠቅላይ አቃቤ ሕግ በዶክተር አዲስ አለም በለማና የሜጀር ጀነራል ጻድቃን ባልቤት በወይዘሮ ኤልሳ አሰፋ ተክለ ሚካኤል ስም የሚገኙ ህንፃዎችን ጨምሮ በሌሎችም የህወሀት አባላት ሀብት ላይ አስተዳዳሪ ለመሾም የተሰራ መሆኑን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም